በአማራና በኦሮሞ አዋሳኝ አንዳንድ አካባቢዎች ከቅርብ ጊዜ ወዲህ ደግሞ በአዲስ አበባ የባለቤትነት ጉዳይ ላይ የሁለቱን ሕዝቦች ሰላምና አንድነት የሚፈታተኑ ሁኔታዎች ይታያሉም። በየጊዜው የሚነሱ የሰላም ጠንቆችን በዘላቂነት ለመፍታት የሚያስችል ውይይት በሁለቱም የጸጥታ ቢሮ ከፍተኛ ኃላፊዎች መካከል ትናንትና በባህር ዳር ከተማ ተካሂዷል። የውይይቱን አስፈላጊነትና የተደረሰበትን ድምዳሜ አስመልክቶ ዛሬ የአማራና ኦሮሚያ ክልሎች ከፍተኛ የጸጥታ ኃላፊዎች ለመገናኛ ብዙኃን ባለሙያዎች መግለጫ ሰጥተዋል። የአማራ ክልል የሰላምና ደህንነት ግንባታ ቢሮ ምክትል ኃላፊ ኮሎኔል አለበል አማር እንዳሉት በየጊዜው የሚፈጠሩ ግጭቶች የህዝብ አይደሉም ይልቁንም ከግጭቱ ትርፍ ለማግኘት ከሚጥሩ ደላሎችና በሁለቱም በኩል ኃላፊነት ከጎደላቸው የመንግስትና የድርጅት አመራሮች የሚፈጠሩና የሚቀጣጠሉ ናቸው ብለዋል። ይህን ችግር በማባባስና ችግሩን በማነሳሳት የሌሎች ኃይሎች ብቻ ሳይሆን በመንግስት መዋቅ ውስጥ ያሉ የመንግስት ኃላፊዎችም ጭምር እጃቸው እንዳለበት ግልጽ ነው። ስለዚህ እነዚህም ጭምር የፖለቲካ ደላላዎች ወይም ነጋዴዎች ናቸው ማለት ነው። ማንም ቢሆን ማንም ስልጣን ይኖረውም አይኖረውም ሕዝብን ከሕዝብ በማጋጨት ሴራ ውስጥ የተሰለፈው ሁሉ የሕዝብ ጠላት ነው። ስለዚህ የኛ የጸጥታ ስራችን በማንኛውም ደረጃ ይኖር አይኖር የህዝቡን ሰላም የሚነሳና ህዝብን ከህዝብ የሚያጋጭ ሁሉ በጠላትነት ወይም ደግሞ በህዝብ ጠላትነት ተፈርጆ በአግባቡ የሚጠየቅበትን መንገድ ሁሉ ለመስራት የሚያስችል ስምምነት አድርገናል። ከሌሎች ክልሎች በተለይም ከትግራይ ክልል ጋር ያሉ የወሰንና የማንነት ጥያቄዎች ሳይፈቱ በክልሉ ዘላቂ ሰላም ማምጣት እንዴት ይቻላል ተብሎ የተጠየቁት ኮሎኔል አለበል የሚከተለውን መልስ ሰጠዋል። የሚሰራቸው ስራዎች አሉ። ለምሳሌ የአማራ ብሔራዊ ክልላዊ መንግስት ጋፋር ብሔራዊ ክልላዊ መንግስት ጋር ስራዎችን ይሰራል። የኦሮሚያ ብሔራዊ ክልላዊ መንግስትም ደግሞ በራሱ ከአፋርም ከሶማሊያም ጋር የሚሰራቸው ስራዎች አሉ። ከትግራይ ክልላዊ መንግስት ጋር ያለን ሁኔታ በሚመለከት የትግራይ ህዝብና የአማራ ህዝብ ወንድማማች ህዝብን ልክ እንደ ኦሮሞና እንደ አማራ ህዝብ እዛ አካባቢ ያሉን መሰረታዊ የሆኑ የወሰን የመሳሰሉት ጥያቄዎች በዋናነት በህዝብ ለህዝብ ግንኙነትና በህጋዊ መንገድ ጭምር የሚፈታ ነገር ነው ብለን ስለምናምን በነዛ ዛ አካባቢ ትግራይ አካባቢ በመሸጉ ሽፍቶች በኩል የሚነሳ ነገር ካልሆነ በስተቀር በእኛ በኩል ብዙ ችግር የለብንም። የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በበኩላቸው በእርሳቸው አባባል የፖለቲካ ደላሎችና ቁማርተኞች በሚፈጥሩት ችግር የሁለቱ ህዝቦች የቆየ ታሪክና ወንድማማችነት አይናድም ነው ያሉት። በህዝቦቹ መካከል ምንም አይነት ችግር የለውም። ማንም ከማንም ተነስቶ ይሄን ህዝብ ማጋጨት የሚችል ሀይል የለም። የፖለቲካ ኮንትሮባንዲስቶች እና ደላላዎች ከራሳቸው ፍላጎት ተነስቶ አንዳንድ ግጭቶችን ለመቀስቀስ እየሞከሩ ያሉበት ሁኔታ አለ። አማራንም መስሎ ኦሮሞን መስሎ የሁለቱን ህዝብ ለማጋጨት የሚሞክር ሀይል ኦሮሞም አይደለም አማራም አይደለም። የራሳቸው ፍላጎት የሚያራምዱ የፖለቲካ ደላላዎችና አጭበርባሪዎች መሆናቸውን መታወቅ ይገባል። የሚስተዋሉ ችግሮችን እያየና እየገመገመ ከህዝብ ጋር እየተወያየ መፍትሄ የሚሰጥ ከሁለቱም ክልሎች የተውጣጣ ኮሚቴ መቋቋሙንም አብራርተዋል። ድንበሮቻችንን ለማስጠበቅ ለማስከበር፣ የህግ የበላይነትን ለማስጠበቅ ለማስከበር ስራ መስራት ስላለብን ተገናኝተን ሰፊ ውይይት አድርገን እቅድ አውጥተናል። የጋራ እቅድ አውጥተን የጋራ ኮሚቴ አቋቁመናል። ኮሚቴው እቅድ አዘጋጅተዋል። እቅዱ የአጭር ጊዜ ምን እንሰራለን፣ በመካከለኛ ጊዜ ምን እንሰራለን፣ በረዥም ጊዜ ምን እንሰራለን የሚል እቅድ ነው። ከዛ በመነሳት ችግር ያለባቸውን ቦታዎች እና አካባቢዎች ለይተን በዛ ወረድ ብለን አካባቢውን እያየን በማነጋገር ችግሮቻችንን እየፈታን የምንሄድበትን ሁኔታ አመቻችተናል ማለት ነው። በአማራና ኦሮሞ ስም የሚነግዱ ያሏቸውን አካላት የሁለቱንም ወገኖች የማይወክሉ የስልጣን ተስፈኞች ናቸው ሲሉ ነው ሁለቱም ከፍተኛ አመራሮች የእነዚህን አካላት ድርጅት የኮነኑት። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር